የወጣቶች ዓለም የባህር ዳር ዩኒቨርሲቲ በሺዎች የሚቆጠሩ ተማሪዎችን በተለያዩ የትምህርት ዘርፎች አስተምሮ በየዓመቱ ያስመርቃል። ከነዚህ ተማሪዎች መካከል የርቀት ትምህርት ተከታታዮች ይገኙበታል። ዓላማው ከስራ ጎን ለጎንና ቃሉ እንደሚለው የግድ በየዕለቱ በከፍተኛው ተቋም በአካል ሳይገኙ ትምህርታቸውን በርቀት ተከታትለው መመረቅና የግል የትምህርት ደረጃቸውን ከፍ ማድረግ ነው። ይሁንና የዚህ የርቀት ትምህርት ተከታታይ የሆኑ ሶስት ተማሪዎች እንደገለጹልን ከተቋሙ ችግር ገጥሟቸዋል። በባህር ዳር ዩኒቨርሲቲ የርቀት ትምህርት ተከታታይ የሆነው መሐመድ የፊዚክስ ተማሪ ሲሆን የመጨረሻውን ፈተና የወሰደው ባለፈው ጥር ወር ነው። ምንድን ነው መሰረታዊ ችግራችን? እንፈተናለን። ከተፈተን በኋላ ውጤት በወቅቱ አያሳውቁንም። ለምሳሌ ጥር የተፈተነውን ፈተና ሌሎች ዩኒቨርሲቲዎች በአንድና በሁለት ወር ውስጥ እንዲሁም በዛ ቢባል እንኳን ውጤት ማሳወቅ ሲችሉ እና ማስመረቅ ሲችሉ ባህርዳር ዩኒቨርሲቲ ግን የሚያደርገው ምንድን ነው? እንፈትናለን ጥር ከዛ በኋላ የሚያሳውቀን ከአምስት ከስድስት ወር በኋላ ነው ውጤት። ሁለተኛው ተርም ሐምሌ ላይ የሚፋጥ ነገር ካለ እንኳን እንደ አዲስ ከፍለን መፋቅ ስንችል፣ ሐምሌ ላይ ጊዜው ካለፈ በኋላ ስለሆነ ውጤቱን የምናውቀው መፋቅ አንችልም፣ እንደገና ወደ ጥር ይሸጋገርብናል። መሐመድ እንደገለጸው ተቋሙ ውጤታቸውን በወቅቱ እንዲያሳውቃቸው እሱና ችግሩ የገጠማቸው ተማሪዎች በተደጋጋሚ ጠይቀዋል። አቤቱታችንን ይቀበላሉ ይጠይቁናል እንጂ ምላሽ የለም። ማስተንፈስ እንድንናገር ማድረግ ብቻ ነው እንጂ እኛ ከመናገር የዘለለ ምላሽ አይሰጡንም። እኛ የሚጠበቅብንን ተዋጥተን እነሱ ግን ውጤትን በአግባቡ ባለመያዝና በአግባቡ ባለመስጠታቸው ምክንያት ው እየተጉላላንና ተምረን እንዳልተማርን እየሆንን እና ያለ ነው። አሁን እኔ የመሰረታዊ ችግሬ ጥር ጨርሻለሁኝ። ጥር እንደጨረስን መመረቅ ሲገባን ከአንድ ወርና ከሁለት ወር በኋላ እስካሁን አልተመረቅንም ነው። ይሄን ለማስተካከል ደግሞ ባህር ዳር የእኛ ባቾች በቡድንም በምንም እየወከልን ስንልታቸው ደግሞ በቅንነት ማስተናገድ የሚባል ባህሪ ውስጣቸው ላይ የለም። መሐመድ ትምህርቱን ለሶስት አመት ተኩል ተከታትሏል እሱም ይሁን ሲሆን ሌሎች ተማሪዎች በየጊዜው በአካል ተገኝተው ቅሬታቸውን ለተቋሙ ማሰማት አልቻሉም። ምክንያቱም የሚኖሩት 300ና 400 ኪሎ ሜትር ርቀት በሚገኙ የወልዲያና ሰቆጣ አካባቢዎች ነው። ስለሆነም መሐመድ ጥያቄውን ያቀረበው ዩኒቨርሲቲው ወደ እነዚህ አካባቢዎች ተወካይ ሲልክ ነው። ወልዲያ ቅርንጫፍ በሚኖርበት ጊዜ ዩኒቨርሲቲው እየወከለ የሚልካቸው ሰዎች አሉ እየወከለ ለሚለታቸው ሰዎች ተፈራርመን ሁልጊዜ ቢያንስ እኛ ከሰባት ጊዜ በላይ በየተርሙ በየሲሚስትሩ ያለውን ክፍተት እንኳን በየጊዜው እየተፈራረምን ሁላችን እናስገባለን። ከገባ በኋላ ግን እዛ ይደረስ አይደረስ የምናውቀው ጉዳይ የለም። ዩኒቨርሲቲ የወከላቸው ሰዎች ናቸው። ቅሬታችንን ለእነሱ እንሰጣለን። በጽሁፍና በፊርማ ያደርሳሉ ተብለብን እንጠብቃለን። መፍትሄው ግን የለም። እንደ መሐመድ መፍትሄ ሳታገኝ የተቀመጠችው ሌላዋ የርቀት ተማሪ ሰናይት ናት። ሁማኒቴሽን ተማሪ ነው የጨረስኩት አምና ሐምሌ ነው። የዛሬ አመት ሐምሌ የመጨረሻውን ፈተና ተፈትነን ጨርሰናል። ወረቀቱን ውጤት አልገባም ገና አልተስተካከለም በሚል ሂደት እስካሁን ድረስ ወረቀት እጃችንን አልገባም። አመታችን ማለት ነው። ጥረን ስራ በሚይዝበት ሰአት ገና ወረቀት እያንጋጠጥን ያለው። ችግሩ ምንድን ነው ተባላችሁ? ችግሩ በቃ ውጤት አልገባልንም ልንም የሚሉ ስንጠይቃቸው፣ ማንም ሰው አይደለም እዚህ ሆነሽ እቅር እና እዛው ቦታ እንኳን ሄደች በቅንነት የሚያናግር ሰው የለም። አንድ ሄደሽ አንድ ቢሮ ስትጠይቂ እዛኛው ቢሮ ይልኩሻል። እዛኛው ቢሮ ስትሄጂ እዛኛው በቃ በቢሮክራሲ ደረጃ ነው የሚያስተናግዱሽ። ስራ ላይ ነን እናስፈቅደን ነው የምንሄደው። ያቺን ጊዜያችን ተጠቅመን የምንሰራውን ነገር እንኳን ሰርተን አይደለም። በውል በስርዓት እንኳን አናግረው አይመልሽም። እንትን ልንሰራ በምንሄድበት ጊዜ ላብራቶሪ ልንሰራ በምንሄድበት ጊዜ ራሱ በላብራቶሪ የላብራቶሪ ውጤታችን እንኳን እዛ ድረስ ሄደን ሰርተን ውጤት የላብራቶሪ ውጤት አልሰራችሁም፣ አልገባላችሁም እየተባለ እየተባል በአመት እንደገና እየተመደስ ይሄድ የምንወስድበት አጋጣሚ ያለ። እኔ ለራስ ሁለት ሶስት ትምህርት ወትጃ ያለ ሁለተኛ ሶስተኛ ማለት ነው። እያጠፉት እያጠፉት፣ ማለት አዎ፣ እያጠፉት ሁለተኛ ሶስተኛ። እንደገና ስጠይቃቸው ደግሞ እንዲ እንዲህ፣ አምና ተፈተኛ ነበር ላብራቶሪ። አሁን እንዲህ ያደረጉትን ደግሞ መፈተን ነው ወይም ደግሞች መፈተን ነው እንጂ እስቲ፣ ማነው የፈተናችሁ? መቼ ነው የተፈተናችሁ? ይታይላችሁ የሚል ነገር እንኳን አስተያየት የላችሁም። በቃ ደግመሽ ውሰጭ። በቃ ደግሞ ውሰድ እያልኩ ቁመው እንኳን ያናግሩ። ስለዚህ አንድ ፈተና ሶስት ጊዜ ወስድሻል ማለት ነው። ደግመሽ ፍተኛ የተዋ ወስጃለሁ ወስጃለሁ ስናይት ስለደረሰባት ችግርም በተደጋጋሚ በግቢው ተገኝታ ለዩኒቨርሲቲው አቤቱታ አቅርባለች። የገኘችው ምላሽ ግን አስደሳች አልነበረም። ባህር ዳር ዩኒቨርሲቲ ፖሊ ግቢ፣ እዛ የምማርስበት ግቢ፣ የኛ ትምህርት የሚሰጠው እዛ ነው። ሄድን። የዲፓርትመንት ተጠሪዎች በየጊዜው ይቀያየራሉ። ሁሌም ግን ሂደን ስናናገራቸው ዋናውን ብዙ ጊዜ አናገኝም። ብዙ ጊዜ ዋናዎች አይገኝም። የእኛ ፕራክቲ ከማለ ተብሎ ከሄድን ብዙ ጊዜ ዋናዎች እዛ ቦታ ላይ አናገኛቸውም። ወይ ተጠሪ ናቸው ተወካይ ናቸው። ስናናግራቸው እሱ ሲመጣ እሱ የለም። ከሶስት ቀን በኋላ ከአራት ቀን በኋላ እኛ ላቡን የምንሰራው ለአስር ቀን ለሀያ ቀን ሊሆን ይችላል ያቺ ቀን እስከምታርቅ ያን ሰው አናገኝም። እዛ ደግሞ የሰብጀክቱን ባለቤት አግኝተን እንደዚህ ወስደናል። በሚገርም ሁኔታ ሰዓት ፊርማ አልወሰዳችሁም ሲሉን አምና ስንወስድ የወሰድንበትን ሰዓት ፊርማ ራሱ ፈልጉና ወረቀት ይሰጡኛል። ፈልገን ወረቀቱን አግኝተን ስንሰጣቸው እንኳን ያንን እንኳን አይተው ማመን አይችሉም። በቃ ይሄ ያዋጣ መውሰር ነው ያለባቸው መውሰር ነው ያለባቸው ነው የሚሉ ደግሞ ማለት ነው። የርቀት ተማሪዎቹ ለትምህርት የሚከፍሉት ገንዘብ እንደየትምህርት ክፍሉ እንደሚለያይ መሐመድ ገልጾልናል። በሴሜስተር በአማካይ አንድ ሺህ ብር ድረስም ይከፍላሉ። ታዲያ ተመርቀው እስካልጨረሱ ድረስ ሌላ ክፍያ ይጠብቃቸው ይሆን? ኖ ክፍያውን አንከፍልም፣ ግን በአየር ላይ የኛ ጊዜ እየሞተ ነው ያለው። ውጤትን ሲያጠፉት ግን ኤንጂ ብለው ግን ሲሎኮትና ውጤት አልገባም ሲባል ግን እንደገና መቶ መቶ ብር እየከፈልን እንፈትነዋለን። ያንን ሳብዬ አሁን ከምንም በላይ እኛ ብሩ ሳይሆን እየቆረቆረን ያለው ጊዜው በከንቱ እያለፈብን ነው። በአንድ የትምህርት አይነት በእነሱ ክፍተት ምክንያት አንድ የትምህርት አይነት አለፈን ማለት አመት ነው ሴሚስተር ነው። የምንጠብቀው ስድስት ወር ነው ማለት ነው የምንጠብቀው። ሌላው የመሐመድ ሞክሼ የእንግሊዝኛ ቋንቋ ተማሪ ነው። እሱም እስካሁን መመረቅ ነበረበት። አጋጣሚ ልጁ ጋር አብረን ነው የምንማረው ከአንድ ዩኒቨርሲቲ በተለያየ ዲፓርትመንት እና ልክ ችግሩ ያው ነው። እሱ እንደነገረሽ የመጀመሪያ እንፈተናለን የምናውቀው ውጤት ከአምስት ወይም ከአራት ወር በኋላ ነው እንደሌሎቹ አይደለም። ችግሩ ይሄ ነው። ጅባስ ብሎ ግን አሁን እኛ ተመራቂዎች ነን። እሱም እኔም አጋጣሚ ከተፈተም ጣር አልፏል እንግዲህ አሁን እንደምታየው ግንቦት አስራ አምስት አለፈ፣ እስካሁን አላወቅንም። መመረቂያችን እየደረሰ እያለ ግን እንደ አጋጣሚ አሁን ያ ችግር ቢኖርብን ወይም ዲ ወይም ኤፍ ነገር ቢኖር መፋጥ እየቻል እንዳንስቅ አላሳወቁንም፣ አልነገሩንም። በባህር ዳር ዩኒቨርሲቲ የርቀት ትምህርት ላይ ያጋጥማሉ በሚል ተማሪዎቹ ስላቀረቧቸው ቅሬታዎች የዩኒቨርሲቲውን ምክትል ፕሬዚዳንት ዶክተር ማተሬን አነጋግረን ምላሽ አግኝተናል። አንዳንዱ ውጤታቸው ችግር ያለባቸው ውጤታቸው እንዲጨርሱ ይደረጋል። ከጨረሱ ግን እኛ በየባለቀበት ጊዜ እያስመረቅን ነው። ያለ ነው ስወር ቆይቶኛል። ኢሎጂካሊ ብሎ የመጣል ሰው የለም። ምን ለማለት ፈልጌ ነው? አሁን ለምሳሌ በውጤታቸው ምክንያት በአንድ ኮርስ በምናምን የመዘግየት ነገሮች ይፈጠሩ ይችላሉ። አሁን አንድ ለምሳሌ ፈተና ተፈትነው አንድ ሜካፕ የሚባል ነገር አለ። ውጤቱ ካልሞላላቸው ይቀጠራሉ ለተጨማሪ ጊዜ ማለት ነው መፈተል ስላለባቸው ያ ሁሉ ኮርሳቸው ሙሉ በሙሉ ካለቀና ከጨረሱ ግን በቃ ካልተፈጸመ እኮ ከእኛ ጋር መጣው አመልከት ይችላሉ። ሂዱና ዛሬውኑ አመልክቱ ባያቸው፣ ከዛ በኋላ ካልተፈታ እናወራለን። በትክክል የት መጥተው አቤቱታውን ያስገቡ በቀጣ ሂዱና ስማችሁን ከሱ ጋር ስጡት እና ለሱ ሂዱና አመልክቱ፣ እባክሽ በስልክም በኢሜይልም ነው የሚቀበለው። እኛ ጥያቄያቸውም ማለት ነው ያው የርቀት ትምህርት ርቀት ስለሆነ በአካል ብቻ እንዲመጡ ሳይሆን በስልክም ኢሜይል ኮሚኒኬት ማድረግ ይችላሉ። በኢሜይልም ኮሚኒኬት ማድረግ ይችላሉ። ዋርትራይ ዳር ቤስት እነሱ ለማገዝ ማለት ነው። የርቀት ተማሪዎቹ እንደገለጹልን በኢንተርኔት የሚለቀቁና በወረቀት ታትመው የሚለጠፉት የፈተና ውጤቶች የማይጣጣሙበት አጋጣሚም አለ። ይህስ እንዴት ሊሆን ቻለ? ዶክተር ማተሬ ይሄ በዛ ሊሆን አይችልም። ይሄ ከሆነ ማመልከት ይችላሉ። እኔ አሁን ይህንን ለማመን ይቸግራለሁ። እንዲህ አይነት ችግር ካለባቸው ቢሯችን ክፍት ነው። በማንኛውም ሰዓት መጠ ማስተካከል ይችላሉ ሙሉ መብት አላቸው። በማንኛውም መንገድ አላስፈላጊ ጫና ሊፈጠርባቸው አንፈልግም። ያው በርካታ ሴንተር ነው ያለው። ርቀት ትምህርቱ በጣም ሰፊ ነው። አንዳንድ ቴክኒካል የሚፈጠሩ ችግሮች ሊያጋጥሙ ይችላሉ። ከተማሪዎችም አሁን ለምሳሌ ተማሪዎች አንዳንድ ጊዜ ከፍለው ዝም ብለው ሳይመዘገቡ የሚሄዱበት አጋጣሚ ይፈጠራል። አንዳንድ ደግሞ ሳይከፍሉ ይመዘገባሉ፣ ክፍያውን ሳይከፍሉ። አንዳንድ ደግሞ ሳይመዘገቡ ዝም ብለው ከፍለው ፈተና ይፈተናሉ። እንዲህ አይነት የቴክኒካል ችግሮች አሉ። የርቀት ትምህርት ስለሆነ አንዳንድ ህጎችን ያለማወቅ ማለት ነው መታወቂያ አለማየት ያጋጥመ። አንዳንድ ጊዜ ሚስ ያደረጓቸዋል። መታወቂያ ደግሞ ሊያገኙ ይችላሉ። ምዝገባ አሁን ለምሳሌ በሴንተር ላይ ተመዝግበው ወደ ማን ነው በየብራንች ተመዝግበው ወደ ዋናው ማዕከል ገብቶ ሬጅስተር መደረግ አለባቸው። አሁን ለምሳሌ የኢንፎርሜሽን ማናጅመንት ሲስተም ይባል አለ ዩኒቨርሲቲ የጀመረው ባይዘወይ ከዚህ አመት በኋላ ያለው እንዲህ አይነት ቅሬታዎችም አይፈጠሩም። በሲስተም ነው፣ በዝገባ በሲስተም ነው። አሁን ከዚህ በኋላ ያለው ማለት ነው። ሀርድ ኮፒ መመዝገብ ምናምን ይቀራል። ከዚህ ከዚህ አመት በኋላ ሶስት የባህር ዳር ዩኒቨርሲቲ የርቀት ተማሪዎች ያነሷቸውን ቅሬታዎች በተመለከተ ከዩኒቨርሲቲው ጋር ምን አይነት መፍትሄ ላይ እንደደረሱ ተከታትለን በሌላ ዝግጅት እናሳውቃችኋለን። ልደት አበበ ነኝ። ጤና ይስጥልኝ።